የሰብአዊ መብቶች ጉባኤ ሰመጉ የዩኤስ አሜሪካ ፕሬዚዳንት ኦባማ በኬንያና ኢትዮጵያ ያደረጉትን የሰሞኑን ይፋዊ ጉብኝት መነሻ በማድረግ ሰብአዊ መብቶችና የሰብአዊ መብቶች ተሟጋቾች ያሉበት ሁኔታ በኢትዮጵያ በሚል ርዕስ መግለጫ አውጥቷል። ይዘቱም በመግለጫው ያተተ ሲሆን የድርጅቱ ዳይሬክተር አቶ ብጻት ተረፈ ጉባኤው በአዲስ መልክ እየተዋቀረ በመሆኑ በመጠይቅ ሳይሆን በመግለጫው በመመርኮዝ አነጋግረውኛል። በዚህም መሰረት በዘጠኝ ገጾች ላይ ከተዘረዘሩት እንደ መንደርደሪያ በማስረጃ ላይ የተመሰረቱት የምርመራ ውጤቶች እንደሚያሳዩት ሕገወጥ ግድያዎች በፊትም ይፈጸሙ ነበር፣ አሁንም ይፈጸማሉ። ሕገወጥ እስራት በኢትዮጵያ የተለመደ ሲሆን ከጊዜ ወደ ጊዜ እየጨመረ ላይም ይገኛል። በአሁኑ ሰዓት በአንድም ይሁን በሌላ መንገድ ከፖለቲካ ጋር ተያያዥ በሆኑ ምክንያቶች በአስር ሺዎች የሚቆጠሩ ኢትዮጵያውያን በእስር ላይ ይገኛሉ። ከእስረኞቹ ብዙዎቹ ፍርድ ቤት የመቅረብ እድል እንኳን ተነፍጓቸው የቆዩ ናቸው በማለት ጽሑፉ ያትታል። በመቀጠልም በንዑስ ክፍሎች ጽሑፉ ሲደለድል በሰብአዊ መብቶች ተሟጋቾች ላይ የደረሱ የመብት ጥሰቶች፣ የፈቃድና ምዝገባ መዘግየት፣ አሉታዊና የስም ማጥፋት ዘመቻ፣ የበጎ አድራጎትና የድርጅቶች ማኅበራት አዋጅ እና አሉታዊ ተጽዕኖ፣ የሰመጉ የባንክ ሂሳብ መታገድ፣ የስም ለውጥ፣ ለመግለጫዎቻችን ዕውቅና አለመስጠት፣ ወከባና እንግልቶች ወዘተረፈ በሚል የተሰራጨው ጽሑፍ ዘርዝሮታል። እንዲሁም በመቀጠል ከፕሬዚዳንት ኦባማ የኢትዮጵያና ኬንያ ጉብኝት ዓላማዎች መካከል አንዱና ዋነኛው በኢትዮጵያ እና በምስራቅ አፍሪካ አካባቢ ያለው የልማት የሰላምና የመረጋጋቱ ሁኔታ መሆኑን እናውቃለን በማለት ጽሑፉ የልማት የሰላምና መረጋጋት አጀንዳዎች የእኛም አጀንዳዎቻችን ናቸው። በእውነተኛ የልማት የሰላምና የጸጥታ ጉዳዮች ከማንም ጋር እንተባበራለን ሲል ይህ በተግባር ካልዋለ ችግሩ ሊባባስ ይችላል በሚል የሰመጉ መግለጫ በዘጠነኛው ገጹ ላይ አጠናቆታል። ጌታቸው ተድላ ጊዮርጊስ ለዶይቸ ቬለ ራዲዮ ከአዲስ አበባ